ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንዳውቶቡሱ ሙሉ ነው። መስታወት አድራጊው ነኝ ጽዮን ግርማ። ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋወቃችሁ። ላለፉት ስምንት ዓመታት በኤርትራ ሀሪና እየተባለ በሚጠራው ቦታ የጦር ሰፈር ካምፕ ገንብቶ የነበረው የአማራ ዴሞክራሲያዊ ኃይል ንቅናቄ ባህር ዳር በመገኘት ሰላማዊ ትግል ለማድረግ መወሰኑን አስታወቀ። ተምረው እንዳልተማሩ ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። ወያኔ መንግስት ነጻነት ስለሌለው ለዛ ከሀገሬ እንድወጣ እና ትግል ቦታ እንድገኝ ተደርግ ለአማራ የማይጥቅምና ለአማራ ፍጹም አስቀያሚ መሆኑን ስለተረዳሁ ወደ አማራ ወደ ዳንግላ ሾልቼ ገባሁ። የተመላሾችን አስተያየትን ያደመጣችሁት ሙሉ ዘገባውን ይዘናል። በሌላ ዘገባችን ደግሞ የደቡባዊ ክልላዊ መንግስት ህዝቡ በተለያየ ጊዜ የሚያቀርበውን አስተዳደራዊ ችግር ለመፍታት የሚያስችል አዲስ የዞንና የወረዳ አወቃቀር ላይ የተሰራ ጥናት ማጠናቀቁን አስታወቀ። አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማያከሉ ማያክላይ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳይ በማድረግ የተጠና ጥናት ነው። የደቡብ ክልል ፕሬዝዳንት ናቸው። በካቢና አሳፍረ ናቸዋል። ከ20 ዓመታት በኋላ ፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያና ኤርትራ ድንበር በዛላምበሳ አቅጣጫ መከፈቱ ይታወሳል። በአካባቢው የሚኖሩ ነዋሪዎች ምን ይላሉ? በዚህ ሶስት ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዱስትሪያል ማቴሪያል፣ የሲሚንቶ፣ የሌላ የምግብ የሚሆን የጤፍ፣ የአንዳንድ ነገሮች ከዛም ጨው ይዞ የሚመጣም አለ ከዛም ከዚህም በሁለቱም በኩል የሚበዛው ከትግራይ ወደ ኤርትራ ነው ከዛም ግን ይዘው የሚመጣል ያው ብዙ ሰዎች የሰው ሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም። 20 ሲሸጥ የነበረው ደግሞ 3 ሺ ምናምን እየተሸጠ ነው። ብዙም የገበያ ንረት እየታየ አይደለም ማለት ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ዛሬ የኢትዮጵያ አማራ ክልላዊ መንግስት ልዑካን ኢድሃሎ ከተማ ላይ ተቀብለው አነጋገሩ። በአማራ ክልል ምክር ቤት አፈ ጉባኤ በወይዘሮ ወርቅ ሰው ማሞ የተመሩት ልኡካን ወደ ኤርትራ የተጓዙት በሀገራቸውና በኤርትራ መካከል ለተደረሰው የሰላም ስምምነት አድናቆታቸውን ለመግለጽና ለተግባራዊነቱም የበኩላቸውን አስተዋጽኦ ለማድረግ መሆኑን አመልክተዋል። በጉብኝቱ የአማራ ክልል ምክር ቤት አባላት፣ የሃይማኖት መሪዎች፣ የወጣቶችና የሴቶች ተወካዮች እንዲሁም ነጋዴዎች ተካፍለዋል። ወደ ሌላ ዜና ስንሻገር ደግሞ የፕሬዚዳንት ትራምፕ አስተዳደር ሽብርተኝነትና ፍልሰት ወይም ኢሚግሬሽን ግንኙነት እንዳላቸው አድርጎ የሚያቀርበውን አወዛጋቢ ሪፖርት መልሶ እንዲያጤ ነው የቀድሞ የብሔራዊ ጸጥታ ባለስልጣናት ያሉበት ስብሰባ ጠየቀ። ሪፖርቱ ዩናይትድ ስቴትስ ውስጥ የደረሱትን አብዛኞቹን የሽብር ጥቃቶች የፈጸመው የውጭ ሀገር ተወላጆች ናቸው ብሎ የተሳሳተ ድምዳሜ ያስቀመጠ መሆኑን የቀድሞቹ የብሔራዊ ጸጥታ ባለስልጣናት አሳስበዋል። የቀድሞ የብሔራዊ ስለላ ቢሮ ኃላፊ ጄምስ ክላፐር እና የቀድሞ የዋይት ሀውስ የሽብርተኝነት ጉዳይ ኃላፊ ሪቻርድ ክላርክ ያሉበት ስብሰባ ተማጽኗቸውን ያቀረቡት ለጠቅላይ አቃቢ ሕግ ጄፍ ሴሽን እና ለሀገር ደህንነት ሚኒስትሩ ክሪስቲን ኔልሰን በላኩ ደብዳቤ መሆኑ ታውቋል። ሶማሊያ ውስጥ በመሪዎቹ መካከል ያለው እርስ በእርስ አለመተማመን በፖለቲካና ጸጥታ ረገድ ሊኖሩ የሚችሉትን የመሻሻል እርምጃዎች እንዳወሳሰበው የተባበሩት መንግስታት ድርጅት የሶማሊያ ተዋካይ ማይክል ኪቲንግ አስገነዘቡ። የሀገሪቱ የፌዴራሉ መንግስትና ክልሎች ቢስማሙ እንደሚበጅም አሳስበዋል። እንደ አውሮፓውያን አቆጣጠር በዚህ በመስከረም ወር መጨረሻ ከሶማሊያ ልዩ ተወካይ ኃላፊነታቸው የሚሰናበቱት ኪቲንግ የሀገሪቱ ብሔራዊ የጸጥታ ፍቅር አደረጃጀትን በተመለከተ በቴክኒካዊ ደረጃ ስምምነት አለ፣ ነገር ግን ስራው ወደፊት እንዳይራመድ የሚያደናቀፈው የፖለቲካ ችግር መኖሩ ነው ያስገነዘቡት። ምርጫዎች የሚካሄዱበት ወቅት እየተቃረበ ባለበት ወቅት በሀገሪቱ አመራር ውስጥ ያለው ያለመተማመን ዓለም አቀፉን ማህበረሰብ እና የሶማሊያን አጋር አካላት ያሳስባል ብለዋል። ባለፈው ሳምንት አምስት የሶማሊያ ክልሎች መሪዎች ከፌዴራሉ መንግስት ጋር ግንኙነታቸውን ለማቋረጥ ያደረጉት ውሳኔ የሚያሳዝን ነው ሲሉም የተባበሩት መንግስታት ድርጅት የሶማሊያ ልኡካን ልኡክ አስገንዝበዋል። በመጨረሻም ዩናይትድ ስቴትስ ቦስተን ከተማ አቅራቢያ ትላንት ሐሙስ ማታ በደረሰ ና የጋዝ ቱፖ ወይም ማስተላለፊያ ሳይሆን እንዳልቀረ የተጠረጠረ ፍንዳታው ቢያንስ ሀያ መኖሪያ ቤቶች ላይ ቃጠሎ አድርሷል። ሎረንስ ና አንዶቨር ከሚባሉት ከተሞች ከቃጠሎ የሚንበለበለው ጭስና ነበልባል ሰማዩን ሸፍኖት እንደነበር የእሳት አደጋ ባለስልጣናት ተናግረዋል። ቢያንስ ሶስት ሰዎች ላይ ጉዳት መድረሱን ና ብዙ መቶዎች በፍርሀት ቤታቸውን የለቀቁ በመሸሻቸው የትራፊክ መጨናነቅ ተፈድ ተፈጥሮ እንደነበር የደረሰን ዜና ያስረዳል። አድማጮች ለሰዓቱ የያዝናቸው ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆሮ ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ወደ መጀመሪያው ዘገባችን ነው የምናልፈው እንግዲህ ላለፉት ስምንት ዓመታት በኤርትራ ሀሪና እየተባለ በሚጠራው የጦር ሰፈር ካምፕ ገብቶ ሲታገል የነበረ የአማራ ዲሞክራሲያዊ ኃይል ንቅናቄ ዛሬ በባህር ዳር በመገኘት ሰላማዊ ትግል ለማድረግ መወሰኑን ገልጿል። በሀገር አቀፍ ደረጃ ለሰራዊቱ መልሶ መቋቋም ስራ ጽህፈት ቤት መቋቋሙንም መንግስት ገልጿል። አስቴር ምስጋናው ዝርዝሩን ይዛለች። ኤርትራ ጋሽባርካ ዞን ውስጥ ሀሬና ወታደራዊ የጦር ሰፈር ነበር ከስምንት ዓመታት በፊት የአማራ ዴሞክራሲያዊ ኃይል ንቅናቄ የተቋቋመው። ንቅናቄው ከምስረታው በኋላ ፍትህና ዲሞክራሲ የተጠሙ የክልሉ ተወላጅ የሆኑ ዶክተሮች፣ ኢንጂነሮች፣ ሐኪሞች፣ ወታደሮችና አርሶ አደሮች ነበሩ። እድሜም ፆታም ሳይገድባቸው ስራቸውን ትተው ንቅናቄ ወደሚገኝበት በረሃ የተቀላቀሉት ይላል የንቅናቄው ሊቀመንበር አቶ ተፈሪ ካሳውን። ንቅናቄው አማራጭ የትግል ስልት ያለውን ሰላማዊ ትግል መምረጡን ተከትሎ የጦር ካምፑን ዘግቶ ጦሩን ትጥቅ አስፈትቶ ባህር ዳር ገብቷል። ዛሬ በሺዎቹ የሚቆጠሩ የንቅናቄው ደጋፊዎችና የሰራዊቱ ቤተሰቦች በተገኙበት በባህር ዳር ብሔራዊ ስቴዲየም ደማቅ አቀባበል ተደርጎለታል። ሀገሬ ሀገሬ ሀምሳ ለቃ ጋሻው ወደ ሰባዎቹ የእድሜ ክልል የሚጠጉ አዛውንት ናቸው። ትዳራቸውንና ስድስት ልጆቻቸውን ጥለው ነበር በረሃ የገቡት። የገዢው ፓርቲ የጦር ሰራዊት አባልም ስለነበርኩ የሚሰራው ሸፍጥ አናዶኝ ነው የገባሁት ይላሉ። እኔ ወደ ትግል የገባሁት በመጀመሪያ ጊዜ በደርግ ዘመና መንግስት በኤርትራ 17 ዓመት ተዋግቻለሁኝ። ወያኔ ድብቅ ምስጢሩን ይዞ ወደ ኢትዮጵያ በዘለቀበት ጊዜ ደግሞ እውነት ወገኖቻችን ናቸው በሚል እኔ ከወያኔ ጋር ደግሞ ሁለት ዓመት ሰርቻለሁ። ግን ስሰራ ትግረኛ ከዚያ ስለ ተማርኩ ትግሬ ነኝ ብዬ ነው የገባሁትኝ። ነገር ግን የገባሁበትኝ አላማ ሰራዊቱ ማን ይባል ነበረ? መጀመሪያ ማይፈል ይባል ነበረ። በኋላ ደግሞ ጉና የሚባል ክፍለ ሰራዊት ሲኖር ለብዙ ጊዜ ከዚያ ከሰራዊ በኋላ የማያው ስራ ነው የማየው ተግባራቸው ሁሉ ለአማራ የማይጠቅምና ለአማራ ፍጹም ማስቀያሚ መሆኑ ስለተረዳሁን ለአንድ ጊዜና ለመጨረሻ የተዋጉ አርበኞቻችን ወደ አገር ቤት እንዲገቡ የሚል ከነ ትጥቃቸው ሲልኩ እኔም ትግሬ በመሆኔ ስላክ ወደ አማራ ወደ ዳንግላ ሾልቼ ገባሁ። ከዚህን በኋላ በሰላማዊ ትግል ስታገል ቆይቼ ትግሉ እየተባባሰ በመሄዱና በአማራው ላይ የሚደረገው ጫናና መጥፎ ተግባር እንቅልፍ ስለነሳይ፣ ይሄንን ሁኔታ ለመታገል ወደ አድሃን ታጋዮች ሊቀላቀል ችያለሁ። ሲቀላቀሉ ትዳር ልጅ ትተው ነው የሄዱት። ልጆችን ስድስቱ ልጆች ሁላት በቤት ላይ ይችላሉ። ታጋይ ዝናንተ ነህ የሰራዊቱ አባል ናት። በክልሉ የነበረው ስራ አጥነት፣ የመልካም አስተዳደር ችግር፣ የፍትህና ዴሞክራሲ መጓደል ተስፋ አስቆርጦኝ በአቅሜ ለመታገል ነው በረሃ የገባሁት ትላለች። ወደ ጫካ እንድገባ ያደረገኝ በግልም ሆነ በህዝብ በማየው ተጽዕኖ በሀገራችን ላይ ለሴቶችም ሆነ በሰው ሀገር ስደት ላይ ኋ የበላቸው ባሳ ላይ በተለያዩ ጥቃት እየደረሰባቸው ተምረው እንዳልተማሩ ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። ወያኔ መንግስት ነጻነት ስለሌለው ለዛ ከሀገሬ እንደወጣ እና ትግል ቦታ እንድገኝ ተደርግ ለሴት ልጅ ይከብዳል ብለሽ ታስቢያለሽ፣ ግን ደግሞ ውስጥሽ ካመነበትና አንዴ ከገባሽበት የሆነ ነገር ሊከብድ አንድም ነገር አይችልም። ከእግዚአብሔር ጋር ተወጥቼ ከዚህ ደርሻለሁ። ሌላው አባቱን ለመቀበል የመጣው የ19 አመቱ ወጣት ናትናኤል ጌትነት ነው። አባቱ የመድኃኒት መደብር ነበራቸው። እኔንና ሁለት እህቶችን እንዲሁም አንድ ወንድሜን ጥሎ ነበር በረሃ የገባው። ህይወት ፈታኝ ቢሆንም ለነፃነት ሲል የከፈለው መስዋዕትነት አስደስቶኛል ይላል። አባቴ ከአምስት ዓመት በኋላ ነው ያገኘሁት። ማለት ከቤት ወጦ ከቤት የወጣበት ምክንያት ያው ነጻነቱ ለመታገል ለእኛም ለቤተሰቦቹም ለሀገሩ ሰዎች በሚል ወደ ኤርትራ በረሃ እንደሄደ ከብዙ ጊዜ በኋላ ነው የሰማ ነው። በእርግጥ ሁለት እህቶችና አንድ ታላቅ ወንድም። አባቴ የራሱ መድኃኒት ቤት ነበረው፣ የተሻለ ህይወት የነበረው ሰው ነው። ከዛ በኋላ ግን ያው ብዙውን ነገር በዛ በኋላ ያለው ነገር ከባድ ነበር። ማለት እሱ ከሄደ በኋላ የእሱ ነበር ገቢያችን እሱን የሚያመጣው ገንዘብ በእሱ በሚ ነበር የምንተዳደረው። እናቴ ስራ አልነበራትም። ከዛ በኋላ ነው እሷም ስራ ፈልጋ ዘመድ ቤት ፈልጋ የያዘችው ብቻ እንደ በፊቱ አይደለም። ከኤርትራ ጦራችሁን ነቅላችሁ ካምፓችሁን ዘግታችሁ ለመምጣት ስትወስኑ ከመንግስት ጋር ምን አይነት ስምምነቶች ላይ ደርሳችሁ ነው ብዬ ለንቅናቄው ዋና ሊቀመንበር ለአቶ ተፈሪ ካሳሁን ጥያቄ አነሳው። አዎ፣ እንግዲህ ኤርትራ ሀገር ውይይቶችን አድርገናል፣ ድርድሮችን አድርገናል። በዚያም የተግባባንባቸው ነጥቦች አሉ። እነሱም የታጋዩን እጣ ፈንታ በተመለከተ ሌላም ሌላም ብዙ ነገሮች አሉ የተነጋገርናቸው ታጋዩ የመልሶ ማቋቋም ስራ ይሰራል። ይሄ የመልሶ ማቋቋም ስራ የተለያየ አቅም እና ሞያ ያለው ታጋይ ነው ያለን። ኢንጂነሮች አሉ፣ መምህራኖች አሉ፣ ሐኪሞች አሉ፣ አርሶአደሮች አሉ፣ ነጋዴዎች አሉ። እና እነኚህ በየስራው የሚገባው በየስራው ይገባል። ሌላው ደግሞ በፈለገው መንገድ ታጋዩ በፈለገው መንገድ ትሪት እንደሚያደርጉ ነው የተነጋገርነው። የጨረስንም በዚህ ነው። የትጥቅ ትግላቸውን ፈትተው ለሚመጡ ኃይሎች በሀገር አቀፍ ደረጃ ምን ታስቧል በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን በስልክ ጠይቄያቸው ነበር። የተቋቋመ ጽፈት ቤት አለ። በጠቅላይ ሚኒስትር ጽፈት ቤት የመልሶ ማቋቋም ፕሮጀክት ጽፈት ቤት ተቋቁሟል። በዚህ ፕሮጀክት ጽፈት ቤት አማካኝነት ከመቀበል አንስቶ እስከ መልሶ ማቋቋም ሰዎች ይሠራሉ። መልሶ ማቋቋሞች ምን ምን ናቸው? ምን ላይ እያተኩራሉ? መልሶ ማቋቋሙ አንደኛ በተመላሾቹ ዝንባሌ ላይ፣ የሙያ ምርጫ ላይ የተመሰረተ ይሆንና በዛ ፕሮጀክት በመታቀፍ ራሳ ፍርጅቱ ይደረጋል። ፕሮጀክት ይዘጋጃል። በዛ ፕሮጀክት ውስጥ እያንዳንዱ የሚገባ ሰው በዝንባሌው ወይንም ቀደም ብሎ የነበረው ሙያ በርሱ አማካኝነት የስራት ይፈጠርለታል። በዛ ስራ ዕድል መሰረት ራሱ እንዲችል ይደረጋል። በዛሬው የአቀባበል ስነ ስርዓት ላይ የንቅናቄው መስራች ኮሎኔል አለበን የአማራ ብሔራዊ ንቅናቄ አመራሮች የባህር ዳር ከተማ ከንቲባን ጨምሮ በርካታ የባህር ዳር ከተማ ወጣቶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር እየተከታተላችሁ የምትገኙት ጋቢና ቪኤን ነው። ወደሚቀጥለው ዘገባችን እናልፋለን። የደቡብ ክልላዊ መንግስት ህዝቡ በተለያየ ጊዜ የሚያቀርበን አስተዳደራዊ ችግር ለመፍታት የሚያስችል አዲስ የዞንና የወረዳ አወቃቀር ላይ የተሰራ ጥናት ማጠናቀቁን አስታወቀ። በጥናቱ ውስጥ ለረዥም ጊዜ ጥያቄና ተቃውሞ ሲሰማበት የነበረው ኮንሶ ከሰገን ህዝቦች ዞን ተለይቶ ራሱን ችሎ ዞን መሆን እንደሚችል ተካቷል። ጽዮን ግርማ የደቡብ ክልል ፕሬዚዳንት አቶ ሚሊዮን ማቴዎስን ስለ ጥናቱ አነጋግራ ተከታዩን ዘገባ አሰናድታለች። የደቡብ ክልል ፕሬዚዳንት አቶ ሚሊዮን ማቴዎስ ክልሉ አዲስ ያስጠናው መዋቅርን ተግባራዊ በማድረግ ህዝቡ የሚያነሳውን ችግሮች ለመፍታት ጥረቱን አጠናክሮ እንደሚቀጥል ተናግረዋል። አስራ ሁለት ዓመታት የአዲስ ወረዳ መዋቅር ጥናት ተካሂዶ ነበር። ያን ጊዜም በየዓመቱ ከሚኖረው የህዝብ እድገት ጋር ተያይዞ ለህዝብ የአስተዳደር መዋቅሩን ቅርብ ከማድረግ አንጻር ያው ተጨማሪ መዋቅሮችን እያጠኑ ማስተካከል ስለሚያስፈልግ አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማዕከሉ ማዕከላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳቢ በማድረግ የተጠና ጥናት ነው እና ያ ያ ጥናት ነው በአሁኑ ጊዜ ተጠናቀቀ የሚባለው። ማን ነው ጥናቱን ያጠናው? ያው ጥናቱ እንዲጠና በተለያየ ጊዜ ከህዝብ ጥያቄዎች ሲነሱ ነው የቆየው ህዝብ አቅራቢያው የወረዳ ማዕከል እንድከፈትለት ምክንያቱም ከሚያነሳቸው ጥያቄዎች ፈጥኖ አገልግሎቱን ከማግኘት አንጻር ሲያነሳ ነው የቆየው እና ገዢ ፓርቲ ከዚህ ተነስቶ ወስኖ ነው ወደ ጥናት ውስጥ እንዲገባ ያደረገው እና ጥናቱን ያቅናው ግዢ ፓርቲ ራሱ ማስቀምጠው ዳይሬክሽን አክት ነው ማለት ነው። አቶ ሚሊዮን ጥናቱ ያካተተውን እንደነገሩን ከዚህ በፊት ልዩ ወረዳ የነበረው አላባ ወደ ዞን እንዲያድግ ሀሳብ ቀርቧል። በተጨማሪም ዌራ ዙሪያ ድጆ ዌራና ድጆ የተባሉ ወረዳዎችን ያቅፋል ተብሏል። ወረዳዎቹም ቁሊቶ፣ ጉባና የቤሻኖ ከተሞች እንዲሆኑ በጥናቱ ላይ ተገልጿል ተብሏል። በተጨማሪም ከጋሞ ጎፋ ዞን ጎፋ ለብቻው ዞን እንዲሆን በስሩም ስምንት ወረዳዎች ቢኖሩት ተብሎ በጥናቱ ላይ ተገልጿል። ጋሞ ዞን ደግሞ ብቻውን ሆኖ አስራ ሶስት ወረዳዎች ይኖሩታል ተብሏል። በተመሳሳይ ኮንሶ ወረዳ ከሰገን ዞን ወጥቶ ለብቻው ዞን እንዲሆን በጥናቱም ተካቷል። አቶ ሚሊዮን ጥናቱ የሕዝብን ብዛትና ጥያቄን መሰረት አድርጎ የተሰራ ነው ብለውታል። ታሳቢ የሚደረገው ከህዝብ ብዛት አንጻር መነሻ ነው የሚያደርገው። ባለፉት አስራ ሁለት ዓመታት የዛሬ አስራ ሁለት ዓመታት አካባቢም እንደዚህ ተጠንቶ ነበረ የተጨማሪ ወረዳ መዋቅር። አሁን ደግሞ ካለው ተጨማሪ የህዝብ ብዛት ጋር ተያይዞ ሁለተኛው፣ ያው የህዝብ ብዛቱ እንዳለ ሆኖ ለአስተዳደር አመችነትም መነሻ በማድረግ ተጨማሪ ወረዳ ማዕከላትን ማጥናት አስፈላጊ ነው ሆኖ ስለተገኘ ከላይ የተነሱ አካባቢ ላይ ተጠንተዋል። የዞን መዋቅሩን በተደጋጋሚ ህዝቡ ከስሩ ያሉ ወረዳዎችን በማስተባበር የልማት መልካም አስተዳደር ስራዎችን የሚሰራ ከመሆኑ ጋር ተያይዞ ተጨማሪ የዞን መዋቅር እንዲጨምር ያው በጥናት ተለይቷል። አንዱ ያው ጎፋ አካባቢ ላይ ያለው ነው። ሁለተኛ ወንሶ አካባቢም በተደጋጋሚ ህዝቡ ከሚያነሳው ጥያቄ አንጻር በጥናት እየተካለለ ነው። ሌላው አላባም ወደ ሰባ ዘጠኝ ሊጠጉ ቀበሌያት ናቸው ያሉት እና በጣም ሰፊ የቆዳ ስፋት ያለው ልዩ ወረዳ ነው የነበረው ከዚህ በፊትም ይህንንም ጭምር ለቀጣይ አስተዳደርም እድገትም በሚመች መልኩ መልሶ ማየት ይጠቅማል። ለጥናት መነሻም ጭምር ያንን ስለሚያረጋግጥ፣ በዚህ መልኩ የተጠኑ ናቸው። ሌሎቹ ወረዳዎች በየዞኑ ከላይ ባነሳሁት መሰረታዊ መነሻዎች የተጠኑ ናቸው። መቼ ነው ተግባራዊ የሚደረገው ይሄ ጥናት? ይሄ ጥናት ያው የክልሉ ምክር ቤት አሁን የጥናቱን ግኝት መነሻ አድርጎ ተወያይተው መወሰን ይገባዋል። ያው ከአንድ ወር በኋላ ይሄ ለክልል ምክር ቤት ቀርቦ ያው ተወስኖ ወደ ተግባር ውስጥ ነው የሚገባው ማለት ነው። አሁን ግን ያላለቁ ጉዳዮች አሉ። ለምሳሌ አሁን የወረዳ ማዕከላትን ስያሜንም በተመለከተ ህዝቡ ተወያይቶ ራሱ መወሰን አለበት። እነዚህን እነዚህን ማዕከላትን እና ስያሜዎችንም ጭምር ህዝቡን አወያይቶ ይሆነኛል፣ ያማክለኛል በሚል አካባቢ ላይ ሊሆን ስለሚገባ እነዚህ ስራዎች እየተሰሩ ነው ያሉት አሁን በሌላ በኩል በሰገን ዞን ስር የሚገኘው ኮንሶ ወረዳ ለረጅም ጊዜ ላለፉት ሁለት ዓመታትና ሶስት ዓመታት ተቃውሞ ሲቀርብበት በዚህ ተቃውሞ ምክንያትም የሰው ይወጥ ጠፍተዋል። ሰዎች ከአካባቢያቸው ተሰደዋል፣ ታስረዋል። የታሰሩት ሰዎች በቅርቡ ተፈተዋል። እነዚህ በቅርብ የተፈቱት ሰዎችን አነጋግረናቸው ነበር። በአካባቢው ላይ አሁንም ችግር እንዳለ፣ ከበዞን አስተዳደሮች ጋር እንደማይስማሙ ገልጸውልን ነበር። አቶ ሚሊዮንን ይህንን አንስች ጠይቂያቸው ነበር። የሚነሱት ቅሬታዎች አሁንም ድረስ በክልሉ ይነሳሉ። የአስተዳደር ጥያቄዎች ደግሞ በዚህ ጥናት ተግባራዊነት ይፈታሉ የሚል እምነት እንዳላቸው ነግረውናል። በሂደት ላይ ያሉ አሉ። ያው ይሄ በዚህ አመት ውስጥ ጥያቄዎች ቀርቦ ማየት የሚገባው አካል አይቶ ህገ መንግስታዊ መንገዱን ተከትሎ የሚታዩ ናቸው። እሱ በሂደት ላይ ያሉ አሉ። አሁን ባለንበት ሁኔታ ማን ማን ናቸው? በሂደት ላይ ያሉ ጥያቄ ቀረበው አሁን ቀጥታ ያው ሂደት ላይ ቀጥታ የገባ ከስላማ ህዝብ የተነሳው ያው በስላማ ዞን ስላማ ዞን ምክር ቤት ተወስኖ ለክልሉ ምክር ቤት የቀረበው ነው። ሌሎች ያው በዚህ ደረጃ የቀረበ የለም፣ በፍላጎት ደረጃ የምነሱ ናቸው ና እንትን ላገብ ገብቷል ብዬ የምልሽ ከዚህ ጥያቄ አንጻር ያለው አቶ ሚሊዮን በአያይዘው እንደገለጹልን ከዞን መዋቅሮች በተጨማሪ ከደቡብ ክልል 56 ብሔር ብሔረሰቦች ውስጥ የሲዳማ ዞን የክልል ጥያቄ ራሱን በራሱ ችሎ የሲዳማ ክልል እንዲሆን በምክር ቤቱ ያቀረበው ጥያቄ ሕገ መንግስቱን ተከትሎ ውሳኔ እንዲያገኝ እየታየ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደሚለባው ዘገባችን ነው የምናልፈው። ከሀያ አመታት በኋላ ፕሬዚዳንት ኢሳያስ አፈወርቂ ና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያና ና ኤርትራ ድንበር በዛላምበሳ አቅጣጫ መከፈቱ ይታወሳል። ባልደረባችን ሙሉጌታ ጽበሀ በመቀለ ከተማ ለነዋሪዎች በዚህ ጉዳይ ላይ አስተያየት ያላቸውን ሁሉ ውስጥ አሰባስቧል። እንከታተለው። ለሀያ አመታት ተለያይቶና ተነፋፍቀው የነበሩ የኢትዮጵያና የኤርትራ ህዝቦች ሁለት መንግስታት ባወረዱ ሰላም መሰረት ከመስከረም አንድ ጀምረው ህዝብ ለህዝብ መገናኘት ችለዋል። ይህ ህዝብ ለህዝብ ግንኙነት ለመታዘብ ወደ ድንበር አካባቢ ህጀ ነበር። ግን ድንበር የሚባል ነገር ያለ አይመስልም። ከትግራይ ወደ ሰንዓፈ፣ ከሰንአፈ ወደ በሳ በብዛት የህዝብ እንቅስቃሴ ይታያል። ዛላምበሳ የሰላም ካባ ለብሳ ደምቃ ነው የጠበቀችን። በሳ የጤፍና የሲሚንቶ የበራ ገባ ይሆናለች። ከዛላንበሳ ወደ ሰንዓፈ ከሰንዓፈ ወደ ዛላንበሳ ያለ እርፍቲ መጓጓዣ ሚኒባሶች ይንቀሳቀሳሉ። እኔም የሰላሙ ተቋዳሽ ሆኜ ሰንዓፈ ከተማ ለማየት እድል አግኝቼ ነበር። ሰንዓፈ ከተማ በተለያዩ ተራሮች ስርና በእነሱ ግርማ ለብሳ እሷም እንደ ዛላንበሳ ደመቅ ብላ ነው የጠበቀችን። ይህንም የሰላም ተቋዳሽ ሆኜ ሰንአፈ ከተማን ለማየት ዕድል አገኘሁ። ሰንአፈ ከተማ በተለያዩ ተራሮች ስር ሆና ሆና በእነሱ ግርማ ለብሳ እሷም እንደዛ ላንበሳ ደመቅ ብላ ነው የጠበቀች። በሁለቱም አካባቢ የተገነዘብኩት የደራ የንግድ ልውውጥ ዋጋው ላይ ለውጥ ካለ ለማወቅ መኩሬ ነበር የወላጆችን የእህል መጋዘን እየጠበቀና እየሸጠ ያገኘሁት የዩኒቨርስቲ ተማሪ ገበያው እንዴት ነው? አልኩ ስ በጣም ብዙ ለውጥ አለው። የዋጋ በጣም ከፍተኛ፣ በተለይ ጤፍ ምናምን በጣም ከፍ ብሏል። በፊት 203 ምናምን ሲሸጥ የነበረው አሁን 2829 እየተሸጠ ነው። እና በዛ ላይ 204 ሲሸጥ የነበረው 20526 ሲሸጥ የነበረው ደግሞ 3000 ምናምን እየተሸጠ ነው። ምንድነው ምክንያት? ምክንያቱ አላቅም ብቻ ጤፍ መግባት አይችልም። በእንትና እና በዛ ላይ እነሱ ማለት ነው ጤፍ ብዙ እያስገቡ ነው። እነሱ አቅርቦት ደግሞ አብዛኛው ጊዜ የለም እና የአቅርቦት ዲማንድ እና ሳፕላይ ማች አላደረገ ብሩ እንደዛ ነው። መቶ ብር በመቶ ብር ማለት ነው እንደዛ ነው የምንገበያየው መተኑ አቅፋ በመቶ ብር ማለት ነው። ያው ስምምነት ይሆናል። ያው ህዝቡ እርስ በርስ ይተዋወቃል። ያው መገባያ ከዚህም ከድሮም ጀምሮ እንደዚህ ስለነበረ ያው ምንም ኢንፍሉንስ የለውም በሚል እና አሪፍ የሆነ ሰላም ካለ እና ስምምነት ካለ የብር ምንም አያስቸግርም በሚል ነው። ይህ የህዝቦች ወዲያና ወዲህ መመላለስ የሁሉም እንቅስቃሴ ስርዓት ያለውና በስምምነት የተመሰረተ ነው የሚለው ጥያቄ ስለመጣብኝ የወረዳው ምክትል አስተዳዳሪ ወይዘሮ ለምለም አርያን አነጋግሬያቸው ነበር። ወይዘሮ ለምለም የህዝብ ለህዝብ ግኝት ከመቼ እንደጀመረና ሁኔታው እንዴት እንደሚመስል ሲያብራሩ ከመስከረም አንድ በኋላ ከአዲስ ዓመት 2011 ያው ጀምሮ መስከረም አንድን ጨምሮ ያው መስከረም አንድ ግልጽ በሆነ በሚታወቅ ፕሮግራም ላይቭ ነበር፣ በግልጽም በቴሌቪዥን የሚተላለፍ ነበር። ግልጽ በሆነ መድረክ ነው የተገናኘ ነው ከኤርትራ ኤርትራውያን ወንድሞቻችን፣ እህቶቻችን ጋር ያው ሁለቱም ሕዝብ ይታወቃል። የኢትዮጵያ ሕዝብ ትግራይ በስፔሻል ደግሞ የጉለም ከዳ ወረዳ ብዙ ቤተሰቡ በኤርትራ ያለ ኤርትራውያንም እዚህ ስላለ ያው ግልጽ በሆነ መንገድ ተገናኝተናል መስከረም አንድ። ከዛ በኋላ ያለው ግን ሁሉም ሰው በግለሰብ ከኤርትራ ወደ ትግራይ የሚገቡ ብዙ ወደ ኢትዮጵያ ከዚህም ወደ ኤርትራ የሚሄደው እስከ ሰንአፈ ዓዲ ቀይሕ ከባቢ እኔ እንደማቀው የደረሱ እንዳሉ አስመራ የደረሱ መረጃው የለኝም። እስከ ዓዲ ቀይሕ ከባቢ ትላንትና የደረሱት ግን ሰላም እንደሆነና የህዝቡ ፍላጎት ሲታይ ምንም የሌላ ነገር የፖለቲካዊ ይዘት የለውም። የማህበራዊ ማህበራዊ ግንኙነቱ ጠንካራ እንዲሆን በኢኮኖሚያዊ መንገድም የቻለውን ያህል ሰው አብዛኛው ከዚህ ከትግራይ ነው ወደ ኤርትራ የሚሄድ ያለው ከኤርትራም አለ ያለው ነገር ልብስ ሲሆን አንዳንድ ነገሮች ይዞ በመምጣቱ ደረጃ ያው በዚህ ሶስት ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዳስትሪያል ማቴሪያል የስሚንቶ፣ የሌላ የምግብ የሚሆን የጤፍ አንዳንድ ነገሮች ከዛም ጨው ይዘው የሚመጣ አለ። ከዛም ከዚህም በሁለቱም በኩል የሚበዛው ከትግራይ ወደ ኤርትራ ነው። ከዛም ግን ይዘው የሚመጣ አለ። ያው ብዙ ሰዎች የሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም። ጥሩ ነው እየሄደ ያለው ማለት ነው። የሰዎች መመላለሻ ሚኒባሶች የሚያስከፍሉት ገንዘብ በንግድ ልውጥ ስርዓትና የገንዘብ አጠቃቀም የዋጋው መጠን ስምምነት ተደርገዋል ወይ ብዬ ጠይቄያቸው ነበር። በትራንስፖርቴሽን በኩል የተደረገ ስምምነት የለም። በንግድም ማለት ነው ሰው የቻለውን ያህል ነው ይዞ የሚሄደው ያለው እንጂ እዛ ገብቶ ምን ይጠቀምበታል ይጠቀምበት የሚባለው ስሚንቶን በብዛት ነው የሚገባው ያለው። በራሱ በግለሰብ ደረጃ በግለሰብ ኢንተረስት ነው ያለው እንጂ በስምምነት የታሪፍም የትራንስፖርት ከዚህ ወደዚህ ይህን ያህል ብር ነው ተብሎ የወጣለት ተመን የለም። ግልጽ በሆነ መንገድም የትራንስፖርት ስምሪቱ በራሳቸው በግለሰቦች በግል ባለሀብቶች የቻሉትን ያህል በራሳቸው በፈለጉት ነው የሚያስከፍሉት። ግን በፈለጉት ቢያስከፍሉም እኔ እንደታዘብኩት ከሆነ አንዳንድ ጊዜ አሁን ዓመት በዓል ሲሆን እንኳን ወደ ኤርትራ አይደለም ወደ ሌላ አካባቢ ሲሄድም ጨምሮ የመሄድ አለ። እዚህ ላይ ግን ስናየው ለሰላም ያለው ፍላጎት የግል ባለሀብቱ የሚሆን ግለሰቡ የሚሆን ሁሉም ተመሳሳይ ፍላጎት ስላለው እንደውም የገበያ ንረት ብዙም አይታይም። ትራንስፖርትም በእርግጥ ይለያያል። አንዳንዱ በጣም ርካሽ በሰላሳ በሀያ ብር አሁን ወደ ሰናፈ የሚሄድ ከሆነ አንዳንዱ አርባ ብር የሚያስከፍል እንዳለ በወሬ ያው፣ በቃል ነው የሰማ ነው። በእርግጠኛ ሆነን መናገር አንችልም። ሁሉም ሲታይ ግን ይህን ያህል ብዙም የገበያ ንረት እየታየ አይደለም ማለት ነው። ይህ የደራ የንግድ ልውውጥ በህብረተሰቡ ይኖረው ሁኔታ የሚያሳድረው ተጽዕኖ ይኖራል ወይ ብያቸው ሲመልስ ደግሞ ኑሮ ላይ ገና ስላልታየ አሁን የዓመት በዓል አካባቢ ላይም ስላለን ያው በአብዛኛው በኢትዮጵያ ባህል የዓመት በዓል አካባቢ ቀደም ብሎ ነው አስቤዛውን ሙሉን ሙሉ የሚያደርገው ማለት ነው። በአስቤዛ አሁን ግዢ ላይ ገበያ ላይ ቀዝቀዝ ያለ ነው የነበረው። በጤፍ በበቆሎ በምናምን ብዙ ገበያ ላይ ሰው አስቀድሞ በነሐሴ ወር ውስጥ ነው የሚገዛው ማለት ነው። የሲሚንቶ አቅርቦት ከክልል ደረጃ የመሰቦም የሌሎችም ሲሚንቶ ፋብሪካዎች ስላሉ ያን ያህል እንዲያውም በፊት እንደታየው የኢንዱስትሪያል ማቴሪያል ጥራት አሁን አላጋጠመም። እዚህ ቢታጣ ወደ አዲግራት፣ አዲግራት ቢያጣ መቀለየ ሄደ። ያን ያህል አሁን ብዙም ያናጋው ነገር የለም እንደኔ ማለት ነው። ለሁለቱም በጣም አመሰግናለሁ። ይህ በእንዲህ እንዳለ ከአስመራ አካባቢ የመጡ እንግዶች ይህ የወዲያና ወዲህ መተላለፍ ለሶስት ቀናት ማለትም እስከ ቅዳሜ መሆኑ በስጋት ይናገራሉ። አለም ፍስሐ ከዘላምበሳ የዚህን ዘገባ ቀደም ብለን ስናስተዋወቅ ሙሉ ጌታ አብጽሀ ብለን ነበረ ያስተዋወቅ ነው። አለም ፍስሐ የነበር ባልደረባችን ይህንን ዘገባ ያቀረበልን እናመሰግናለን። ወደሚቀጥለው ዘገባ እናልፋለን። ሰብለ ዮሐንስ በየመን ሰነአ በስደት የምትኖር ኢትዮጵያዊት ናት። የሰባት ወር ህጻን ልጅ አባት የሆነው የትዳር አጋሯና ዋናው ጓደኛው በየመን ከፍተኛ ወንጀለኞች እስር ቤት ውስጥ ከታሰሩ ሁለት ወራት አስቀጥ አስቆጥረዋል። ቆንጂት ታዬ ስላለችበት ሁኔታ ከአዲስ ዓመት ጋር በተያያዘ አጠር ያለ ቃለ መጠይቅ አድርጋላታለች። እንዳጫወትሽኝ ባለቤትሽ እስር ቤት ነው ያለው እንደ ኖርማል ቀን ያሳለፍኩት ለምን እሱ የሌለበት የለበት ቦታ ምንም ነገር መስራትም ምንም ማድረግም ስላልፈለም በቃ ምንም ነገር አላልኩኝም ምን ያህል ጊዜ ሆነው ባለቤትሽ ከታሰረ ከታሰሩ እንግዲህ አንድ ወር ከአስራ አምስት ቀን ሊሆናቸው ነው የት ነው ያለው ሰንአ ነው ከሰንአ ውጪ ነው ሰንአ ነው ያለው እስር ቤቱ በጣም ትልልቅ የፖለቲካ እስረኞች የሚታሰሩበት ስለሆነ ማንን ሰው አያስገቡም። እኛ ራሱ ለማየት በወራችን ነው ለምንን ያስገቡን። እና አሁን በዚህ በአመት ባሉ ሰበብ ልታዩ ችለሻል? አዎ ዛሬ አሁን አመት ባል ነበረ፣ ትናንት ብዬ ለምኛቸው ለዛሬ ፈቀዱልኝ፣ ና ዛሬ ገብቼ አየኋቸው ሁለቱንም፣ ሁለት ናቸው፣ ከጓደኛው ጋር ነው የተያዘው አይዋ አብይ አበበና ነብዩ ተስፋዬ ባለቤቴ ነብዩ ተስፋዬ ነው። እስቲ በምን ምክንያት እንደተያያዙ፣ የት እንደተያያዙ አጠቃላይ ሁኔታውን እስኪ ገለጭልን ሰብለ። ቦርሳቸው ውስጥ መጽሐፍ ቅዱስ ነበረ። ክልክልም እንደሆነ የምናውቀው ነገር የለም። ብዙ ሰዎች አላቸው። እሺ። እና የአረብኛ መጽሐፍ ቅዱስ እጃችሁ ላይ ተገኝተዋል፣ ትሰብካላችሁ እናንተ ብለው ነው ያስገቧቸው። እንዴት? እና ሁለቱም ደግሞ አረብኛ በደንብ አይችሉም። እና አንድ ሰው እንዴት ነው አረብኛ በደንብ ሳይችል እንዴት ነው የሚሰብከው? ማለት ዝም ብለው ሰበብ ስለፈለጉ ብቻ መጽሐፍ ቅዱስን ስላገኙባቸው ብቻ ነው ያሰሯቸው። ክልክል መሆኑን የምታውቁት ነገር አለ እዛ ላ? በፍጹም ክልክል መሆኑንም አናቅም። ከእንደገና ብዙ አረቦችም አላቸው መጽሐፍ ቅዱስ አሁን የአረብኛ፣ ሙስሊምም ቢሆኑ የክርስቲያንም ያላቸው አሉ። አሁን በብዛት እንደዚህ መስሪያ ቤት ውስጥ ምናምን ወደ ሂውማን ራይትስ ልከሰ ይቼ ማለት ነው እሺ፣ እኛ እኮ አለን አረብኛ መጽሐፍ ቅዱስ ለምን አሰሯቸው? እንዴት በዚህኛ አሁን ቤታችን አለን ይሉሻል። ምን ምክንያት ሰጧቸው? ታሰሩባት መጽሐፍ ቅዱስ ስለያዙ ብቻ ስም ብለው እንደዚህ አጋጣሚ ይፈትሻሉ። አንዳንዴ እነሱ ደግሞ ትምህርት ቤት ሲሄዱ ይዘውት የሚሄዱት ቦርሳ አለ ከትምህርት ቤት እንደወጡ መሰለኝ እና ያን ቦርሳቸው ውስጥ ነበረ። ትምህርት ቤት ስትኝ እናንተ በስደተኝነት ነው የምትኖሩ ትምህርት እድል አለ? ትምህርት ቤት ሲሄዱ ነው አልሽኝ። አው በአሁን በቅርብ በዩኤንኤችሲአር ስር የሚሰራ ፓርትነር አለ። የትምህርት እድል እንትን ብሎ ማለት ነው። እነሱ በመካኒክነት እየሰለጠኑ ነው። እየሰለጥኑ ለአራት ወር ያህል እድል ሰጥቷቸው ነበር። እና ያንን እየተማሩ ነው። እንግዲህ እድላቸውም ሆነ ያው ትምህርቱንም ሳይማሩት ገና ሁለት ሳምንት ነው፣ አንድ ሳምንት ነው፣ እንደዚህ ነው የተማሩት። አሁን ኮርስ እንኳ ሳይወስዱት ነው። እሺ፣ አሁን ወይ ምንድነው እጣቸው የሚሆነው? ያነጋገርሻቸው የሰብአዊ መብት ተወካዮች ደግሞ የዩኤን ኤች ሲ አር ማነጋገረሽ ከሆነ ምን ምላሽ አግኝተሻል? ምን ጥረት እየተደረገላቸው ነው? ይህንን በተመለከተ ሙሉ ቃለመጠይቁን ፌስቡ ፌስቡክ ቪኦኤ አማሪክ ላይ መከታተል ትችላላችሁ። እንግዲህ በሰዓት እጥረት ሙሉ ልናሰማችሁ አልቻልንም። የዛሬው ፕሮግራማችን ይህ ነበር፣ በዚሁ ተጠናቋል። እኔ ምስታወት አድራጋው እና ጽዮን ግርማ ነበርን። መልካም ምሽት ኩን ራዲዮ ሰገሌ አሜሪካቲ